ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 24 2009 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባትና ቆንጂት ታየነን። ቅዳሜ ምሽት ከትናንት በስቲያው ባህር ዳር ከተማ ውስጥ ሦስት አንጋፋና ታዋቂ አርቲስቶች ሊሳተፉበት በነበረው የሙዚቃ ዝግጅት ላይ በደረሰው የቦምብ ፍንዳታ የሞተ ሰው እንደሌለ፣ ነገር ግን የቆሰሉ የፖሊስ አባላት መኖራቸውን የክልሉ መንግሥት አስታወቀ። ሁለተኛው መስፍን ነው። የምችል አይመስልኝም። በበኩል ልንገርሽ፣ በጣም ነው የያዘንኩት። በጣም ለምን የት የት ነው ውስጥ፣ ምንድን ነው የሚሆነው? የእኛ ታሪክ፣ የእኛ ፊውቸር ምንድን ነው? ያሳደገ እናት ደስታለን ብለን ሲደርስብን አላውቅም ነበር። ኮንሰርት ነው ኮንሰርት ነው እንጂ ባላገሩ የሚለውን አላውቅም። ድምፃውያኑ ኩኩ ሰብስቤና አረጋኸኝ ወራሽ ናቸው። ኮንሰርት ከዳሽን ቢራ ፊል ማህበር ጋር ከጨረታ ወጣ፣ ጨረታውን አሸነፍን። ስራውን ለመስራት ኢቨንቱን ለመስራት ማለት ዘፋኞቹ ምኖቹን ለማቅረብ። አቶ ብርሃነ ተድላ የኮንሰርቱ አዘጋጅ ዩጎቪያ ኢንተርቴንመንት ባለቤት ናቸው። ቢራው የአማራ ክልል ህዝብ ቢራ ነው። ድርጅቱም የአማራ ክልል ህዝብ ድርጅት ነው። አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ናቸው የሰማናቸው። ዘገባው በአብይ ርዕስ ይቀርባል። የሰዓቱን ዋና ዋና አርእስተ ዜና ቁንጅት አሰማናለች። በከባድ ድርቅ በተመታችውና ቸነፈር በተጋረጠባት ሶማሊያ የሚራቡት ልጆች ቁጥር እያሻቀበ መሆኑን የተባበሩት መንግስታት የህፃናት መርጃ ድርጅት አስታወቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሩሲያው መሪ ቭላዲሚር ፑቲን ዛሬ በስልክ ይነጋገራሉ ተብሏል። ሶሪያ ውስጥ ወታደራዊ ጥቃት ዩናይትድ ስቴትስ ካካሄደች በኋላና ሩሲያ ካወገዘችው ወዲህ ሁለቱ ሲነጋገሩ የመጀመሪያ ነው የሚሆነው ተብሏል። ሌሎችም ዜናዎች አሉን። የሰዓቱን ዋና ዋና ያለ ዜና በከባድ ድርቅ በተመታችውና ለከባድ ረሃብ በተጋለጠችው በሶማሊያ በረሃብ የሚጎዱት ልጆች ቁጥር እያሻቀበ ነው ሲል ዩኒሴፍ አስጠንቅቋል። በዚህ የአውሮፓውያን 2017 ዓ.ም መጨረሻ ላይ ከ1.4 ሚሊዮን በላይ የሶማሊያ ህጻናት ይራባሉ፣ ከመካከላቸው 275 ሺው ላይ ተርፉ ይችላሉ ነው ያለው የዩኒሴፍ ቃል አቀባይ ማርክ ማሪክሲ መርካዶ ሲናገሩ ህጻናቱ በከባድ የምግብ እጥረት ሲጎዱ ይበልጡን ለበሽታ ይጋለጣሉ ብለዋል። በተቅማጥና በኮሌራ ምክንያት የሰውነታቸው ፈሳሽ ሲሟጠጥም በሰዓት ውስጥ ሊሞቱ ይችላሉ ብለዋል። ረሃብ በሽታና መፈናቀል ሲደራረብ ህጻናትን ለሞት ያጋልጣል ሲሉም አካል አክለዋል። ሶማሊያ በ25 ዓመታት ውስጥ ለሶስተኛ ጊዜ የከበደ ቸነፈር ተደቅኖባታል። ከስድስት ዓመታት በፊት እንደ አውሮፓውያኑ 2011 በነበረው ረሃብ ቢያንስ 260 ሺህ ሰው ማለቁ ይታወሳል። የሚበዙት ሴቶችና ህጻናት ነበሩ። ከአስር ዓመታት በላይ ያለ ማቋረጥ ሲያሻቅብ የቆየው የአፍሪካ ሀገሮች ወታደራዊ ወጪ መቀነሱን አንድ የዓለም አቀፍ የመከላከያ ወጪዎች አዲስ ሪፖርት አመልክቷል። የነዳጅ ዋጋ በእጅጉ መቀነሱ በርካታ የአፍሪካ ሀገሮችን በተለይም ደቡብ ሱዳንና አንጎላን መጉዳቱን የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም የመሳሪያዎችና ወታደራዊ ወጪዎች መርሃ ግብር ተመራማሪ ናንቲያን ገልጸው፣ ያም ለአጠቃላዩ የአህጉሪቱ አቅጣጫ መቀየር ምክንያት መሆኑን አመልክተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሩሲያ ፕሬዚደንት ቭላዲሚር ፑቲን ዛሬ በስልክ እንደሚነጋገሩ ተጠቁመዋል። ባለፈው ወር ዩናይትድ ስቴትስ ሶሪያ ውስጥ ወታደራዊ ጥቃት ማካሄዷን ሩሲያ ካወገዘችው ወዲህ ሁለቱ መሪዎች ሲነጋገሩ የመጀመሪያ ጊዜ ነው የሚሆነው። ትራምፕና ፑቲን ሊነጋገሩ እቅድ መያዙን ዋይት ሀውስና ክሬምሊን አረጋግጠውታል በምን ርዕስ ላይ እንደሚወያዩ ግን አላብራሩም። ሁለቱ መሪዎች የሶሪያን የእርስ በርስ ጦርነትና ሚስተር ፑቲን የሩሲያውን ፕሬ የሶሪያውን ፕሬዚደንት ባሻር አልአሳድን ማገዛቸውን በተመለከተ ይነጋገራሉ ተብሎ ነው የሚጠበቀው። ፕሬዚደንት ትራምፕ በምርጫው ካሸነፉ ወዲህ ከሩሲያው መሪ ጋር በስልክ ሲነጋገሩ የዛሬው ሶስተኛ ጊዜ ነው የሚሆነው። ባለፈው ወር ሩሲያ ሴንት ፒተርስበርግ ከተማ ከደረሰው የሽብር ጥቃት በኋላ፣ ከዚያ በፊት ደግሞ ሚስተር ትራምፕ ቃለ መሐላቸውን ማካሄዳቸውን ተከትሎ ተነጋግረው እንደነበረ የሚታወስ ነው። ትራምፕ ከሩሲያው መሪ ጋር ተባብረን ሽብርተኝነትን እንደምንዋጋ ተስፋ አለኝ ብለው በምረጡ ዘመቻቸው ወቅት ሲናገሩ እንደነበረ ሲታወስ በቅርቡ ግን የዩናይትድ ስቴትስና የሩሲያ ግንኙነት ከምን ጊዜውም ይበልጥ የተዳከመ ደረጃ ላይ ይገኛል ሲሉ ተሰምተዋል። በሌላ ዜና ፕሬዚደንት ዶናልድ ትራምፕ አምባገነኑን የፊሊፒንስን ፕሬዚደንት ሮድሪጎ ዱቴርቴንና ሌሎች የምስራቅ አፍሪቃ መሪዎችን ዋይት ሀውስን እንዲጎበኙ ለመጋበዝ ያደረጉት ውሳኔ ሰሜን ኮሪያን ለማስገለል የያዝነው ፖሊሲ አካል ነው ሲሉ የፕሬዝደንቱ ቃል አቀባይ ተናግረዋል። የፊሊፒንሱ ፕሬዝደንት መጋበዛቸው በዩናይትድ ስቴትስ ምክር ቤት አባላትና በሰብአዊ መብት ድርጅቶች ዘንድ ነቀፌታን አስከትሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ለመገናኘት ፈቃደኛነታቸውን ቢናገሩም እንዲፈጥኖ የሚሆን አይመስልም እየተባለ ነው። ስለምን ከሁለቱም በኩል እንዲህ ላለ ከፍተኛ የመሪዎች ስብሰባ የሚያበቃ ደረጃ እንካ ለንካ ወይም ከኔ ቅር ለመባባል ዝግጁ ስላልሆኑ ነው ተብሏል። ፕሬዚደንት ትራምፕ ለብሉምበርግ በሰጡት ቃለ መጠይቅ ከወጣቱ የሰሜን ኮሪያ መሪ ጋር ለመገናኘት ክብሬ ነው ሲሉ ሲናገሩ ሁኔታው ትክክል ሲሆን የሚለውን አክለው ሁኔታው ሲስማማ የሚለውን አክለውበታል። የዋይት ሀውስ ቃል አቀባይ ሾን ስፓይሰር አሁን እዚያ ደረጃ ላይ እንዳልሆንን ግልጽ ነው ሲሉም አብራርተዋል። ትራምፕ ከኪም ጋር ለመነጋገር ፈቃደኛ ነኝ ካሉ በኋላ ሁለት የዩናይትድ ስቴትስ ሱፐርሶኒክ ቦምብ ወይም እጅግ ዘመናዊ የሆኑና እጅግ ፈጣን የሆኑ ቦምብጣይ አውሮፕላኖች ዛሬ ከደቡብ ኮሪያ አየር ኃይል ጋር ሆነው ሁለቱ ኮሪያዎች ድንበር አካባቢ ጠጋ ብለው ልምድ አድርገዋል። የሰሜን ኮሪያ መንግስት የዜና አገልግሎት ዩናይትድ ስቴትስ ኮሪያ ባሕረ ገብ መሬት ላይ ያለውን ሁኔታ ወደ ኒውክሌር ግጭት እየገፋች ነው በማለት ወንጅለዋል። ደቡብ ኮሪያ ውስጥ እየተተከለ ያለው የሚሳይል መከላከያ አሁን ከሰሜን ኮሪያ ሚሳይል ቢተኮስ ሊከላከል የሚችልበት ደረጃ ላይ መድረሱን የዩናይትድ ስቴትስ የጦር ኃይል አመለከተ። በእንግሊዝኛ ጽሮቱ ታድ ተርሚናል ሃይ አልቲቱድ ዲፌንስ ተብሎ የሚጠራው የከፍታ የሚሳይል መከላከያ የመጀመሪያ ደረጃ የመከላከያ ብቃት አሁንም ያለው መሆኑን የዩናይትድ ስቴትስ የመከላከያ ባለስልጣናት ተናግረው፣ ነገር ግን ሙሉ በሙሉ ስራ ላይ እንዲውል በዚያ ማለት ነው በቀጣዮቹ ወራት ግንባታው መቀጠል አለበት ብለዋል። ሶጁ ከተማ በሚገኝ የቀድሞ የጎልፍ ስፖርት ሜዳ ላይ የሚሳይል መከላከያው የሚተከለው ከሰሜን ኮሪያ የሚተኮስ ተወንጫፊ ሚሳይልን ለመከላከል ነው። ቻይና የመከላከያውን መተከል አደጋ ያስከትላል በማለት አጥብቃ ተቃውማለች። በአስቸኳይ እንዲቆምም በማሳሰብ ላይ ነች። በመጨረሻም የፍልስጤሙ ታጣቂ ቡድን ሀማስ በቻርተሩ ውስጥ ያሉትን እስራኤልን የተመለከቱ አቋሞች ለዘብ የሚያደርጉ ያላቸውን አዳዲስ ፖሊሲዎች አውጥቷል። ይሁን እንጂ እስራኤልና ወስ ዌስት ባንክ የተወሰኑ ክፍሎችን የሚያስተዳድረው የፍልስጤማውያን አስተዳደር ምንም የተለወጠ ነገር የለም፣ በማለት የጥርጣሬ ምላሽ ነው የሰጡት። ሀማስ እስራኤል ትፍረስ የሚለውን ግልጽ አቋማችንን መተዋችን ትልቅ ለውጥ ነው እያለ ነው። ቡድኑ በፍልስጤም መሬቶች በጠቅላላ ማለትም የአሁኗን እስራኤልን ጨምሮ የፍልስጤም መንግሥት እንዲቋቋም መጠየቁን ትቶ እንደ አውሮፓውያን አቆጣጠር ከ1967 ዓ ም በፊት በነበሩት ወሰኖች ውስጥ ማለትም በዌስት ባንክ ጋዛና በምስራቅ ኢየሩሳሌም ብቻ የሽግግር መንግስት እንዲቋቋም ይጠይቃል በአዲሱ ሰነዱ። ይሁን እንጂ የሽግግር መንግስት የሚለው ወደፊት የአሁኗን እስራኤልን ወደሚጨምር መንግስት ሊራመድ እንደሚችል ነው ሰነዱ የሚጠቁመው። ሀማስ አሁንም ቢሆን የእስራኤልን የመኖር መብት እንደማይቀበልና ጸረ እስራኤል የትጥቅ ትግሎችን እንደሚደግፍ በሰነዱ አስታውቋል። ይሁን እንጂ ሐማስ ለእስራኤል እውቅና ያለመስጠት አቋሟ አቋሙን እንደቀጠለ ነው። ከበርካታ አስርት በፊት አይሁዳዊቱ ሀገር ስትመሰረት የተፈናቀሉት ፍልስጤማውያን ስደተኞች እንዲመለሱ እንደገና ይጠይቃል። በስደት ተቀማጩ የሐማስ መሪ ካሊድ ማሻል እንዲህ ይላሉ። የፈለገውም አይነት ግፊት ቢደረግ ወረራው ለምን ለምንጊዜም ያህል ቢቀጥልም የፍልስጤማውያንን ቅንጣት መሬት አንሰጥም ሲል ነው የተሰማው። ሀሊል ማሻል ሐማስ የሀገሩን መሬት ሙሉ በሙሉ ነፃ ከማውጣት የተለየ አንድም ሀሳብ አይቀበልም ብሏል። እስራኤል ካታር ዶሃ ውስጥ የሆነው የሐማስ አዋጅ ምዕራባውያንንና ለዘብተኛ የአረብ መንግስታትን ለማታለል እየታለመ ነው ስትል ውድቅ አድርገዋለች። ዜናው አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የማክሰኞ ምሽት ፕሮግራም ነው። ሬ ስጋ ለመብላት እጃችንን በዘረጋን ቁጥር ሁል ጊዜ ልባችንን እንድናስብ በዚህ አጋጣሚ ብዙ መብላታችን ትንሽ መብላታችን ብቻ ሳይሆን የኑሮ ዘይቤ አድርገን ከእነዚህ ነገሮች የመቆጠብን ነገር ነው የምመክረው። ዶክተር ደረጀ ሳህሌ ዩናይትድ ስቴትስ ውስጥ በቴክሳስ ክፍለ ግዛት የሚገኙ ሐኪም ናቸው። በሐኪሞን ይጠይቁ ዝግጅት ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ በዕለቱ አብይ ርዕስ ቅዳሜ ምሽት በባህር ዳር ከተማ ውስጥ ሦስት አንጋፋና ታዋቂ አርቲስቶች ሊሳተፉበት በነበረው የሙዚቃ ዝግጅት ላይ በደረሰው የቦምብ ፍንዳታ የሞተ ሰው እንደሌለ፣ ነገር ግን የቆሰሉ የፖሊስ አባላት መኖራቸውን የክልሉ መንግሥት ማስታወቁን እንዲሁም ጉዳት ደርሶባቸዋል የተባሉት የፖሊስ አባላት ሕክምና እየተደረገላቸው መሆኑንም የክልሉ መንግሥት ቃል አቀባይ ለቪኦኤ በሰጡት መግለጫ መጠቆማቸውን የሚመለከት ዘገባ ይዘናል። ባህር ዳር ኮንሰርቱ የተዘጋጀው ዳሽን የሚባለው ቢራ አምራች ፋብሪካ አዲስ ለጀመረው ባላገሩ ተብሎ የሚጠራ ቢራ ምርት ማስተዋወቂያ እንደነበር እና ፍንዳታውን ያደረሱት ይህንን የተቃወሙ ሊሆኑ እንደሚችሉ ቪኦኤ ያነጋገራቸው አንድ ነዋሪ ጠቁመዋል። ኮንሰርቱ ለምን ዓላማ እንደተዘጋጀ እንደማያውቁ አርቲስቶቹ ገልጸው፣ እንደ ማንኛውም የሙዚቃ ዝግጅት ሁሉ ለአንድ የሙዚቃ ባለሙያ የሚያስፈልገውን ድርድር አድርገው እንደሄዱ ተናግረዋል። ፍንዳታው ሲደርስ መድረክ ላይ የነበረችው ኩኩ ሰብስቤ እኔ እንደ ማንኛውም የሙዚቃ ዝግጅት ዘፍኜ ሰውን ላስደስት ነው የሄድኩት፣ ሕዝብን የሚያበሳጭ ነገር ለመስራት እንዴት እደፍራለሁ? ብላለች። አዘጋጁ ዩጎቪያ ኢንተርቴንመንት ኮንሰርቱን ለማዘጋጀት የወጣውን ጨረታ አሸንፈን ነው ዝግጅቱን እያዘጋጀ ነው ብለዋል። ቪኦኤ ሁሉንም አካላት አነጋግሯል። ዝርዝር ዘገባ አለን እየተጠናቀረ ነው። እንደ ተጠናቀቀ ይዘንላችሁ እንመለሳለን። አሁን ወደ ተከታዩ የመጽሔት ዘገባ እናልፋለን። የጀርመን ፌዴራል ሪፐብሊክ መንግስት በድርቅ ለተጎዱ የአፍሪካ ሀገሮች የሚሰጠውን እርዳታ ወደ አንድ ነጥብ አምስት ቢሊዮን ዩሮ ከፍ እንደሚያደርግ የሀገሪቱ የውጭ ጉዳይ ሚኒስትር አስታውቀዋል። ግዙፉን የአፍሪካውያን ስደት ለማስቆም ደግሞ ሁሉን አቀፍ መፍትሔ እንደሚያስፈልግ የአፍሪካ ሕብረት ኮሚሽን ሊቀመንበር አስገንዝበዋል። ዝርዝሩን መለስካቸው አምሃ ይዟል። ክቡራትና ክቡራን አድማጮች ቀደም ሲል የገለጽንላችሁ በባህር ዳር ከትናንት በስቲያው ቅዳሜ የነበረውን የፍንዳታ ሁኔታና አጠቃላይ ሁኔታዎች ምን እንዲመስሉ እንደነበረ የሚገልጸውን ከአዘጋጁ እንደዚሁም ከተሳታፊዎች ከባህር ዳር ከተማ ነዋሪና ከክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ጋር የተደረገውን የውይይቶች ያካተተ የአሜሪካ ድምፅ ራዲዮ ዘገባ አሁን ተዘጋጅቷል። ጽዮን ግርማ ይዘዋለች። አርቲስት ኩኩ ሰብስቤ ቅዳሜ ምሽት በባህር ዳር ከተማ ለተዘጋጀው የሙዚቃ ኮንሰርት ከአዘጋጆቹ ጥያቄ ሲቀርብላት ሌላ ጊዜ እንደምታደርገው ሁሉ የሙዚቃ ዝግጅቱን ከማን ጋር እንደምታቀርብ፣ ማን አርቲስት እንደሚሳተፍ፣ ሙዚቃውን የሚጫወተው ባንድ ማን እንደሆነ የመሳሰሉትን የሙያዊ ጥያቄ ጠይቃ ወደ ባህር ዳር እንዳቀናች ትናገራለች። ማምሻውን አነጋግሬያት ነበር። እኔ በእኔ በኩል ያለው ነገር ስራ አግኝቼ መሄድን ብቻ ነው የማውቀው። ባህር ዳር ህዝብ ለማስደሰት ስራዬን ለመስራት ዘፈኔን ለመስፈን እዛ ተገኝቼ ህዝቡን ለማስደሰት እንደ ዘፋኝነቴ፣ ያ ነው የኔ የምኞትም ፍላጎትም። እስከዛሬ ስሰራ እንደነገርኩት እና በማላውቀው ነገር በድንገት የማውቀው ነገር ተኩሱ ሲተኮስና ሲፈነዳ የሆነ ነገር ነው የማውቀው። ከዛ ከስቴጅ ወረድኩ፣ በአንዱም ተከትሎኝ ወረደ። በቃ አትሊስት እግዚአብሔር በሰላም ደግሞ አወጣል። መቼ ነበረ የሄድሽው? ማን ነበር ያናገረሽ? ምንድን ነበር ኮንሰርቱ? ኮንሰርቱ ስፖንሰር ያደረገን ቢራ ነው፣ ባላገሩ የሚባል ቢራ እና እኔ ምልሽ ለእያንዳንዱም ግን ከእግዚአብሔር ጋር ወት ለመናገር ይህን መቼብ በዘፋኝ ላይ የመጣበት የመጣብንን አደጋ ይሄ ነው ብዬ ልናገር አልችልም። በየ ምክንያቶቹ በማናውቀው ነገር እኛ ፖለቲሽያን አይደለንም። እኛ ዘፋኞች ነን። የምናውቀው ነገር ሄደን ህዝብ ማዝናናታችንን ነው። ውስጡ ያለውን በቢሀይንድ በሲን ያለውን ነገር ደግሞ እንደገና ሌላ ሆምወርክ ነው መመርመር። ለአንድ አርቲስት አርቲስት ደስተኛ ሆኖ ማስደሰት ነው ስራው ያን ሁሉ ደግሞ ምርመራ ውስጥ መግባት እንደምን አስበዋለሁ? በምን አስቤው? በዚህም ላይ ደግሞ ማናችንም አልተነጋገርን። መሀሙድ አሙድ ቀረ ብዬ ነው እንጂ ማስበው ኮንሰርቱን ካንስል አረገ ብዬ ማናቸውንም አላሰብኩም። አልተገናኘንም። እኔ ካረጋኸኝ ጋር አላወራሁም። የማቀው ነገር ስራዬ ጋር በተለይ እጀ ስራ የመስራት ብቻ ነው የማቀው እና እንዲህ ያለ ነገር ሲደርስብኝ ተደነጋጤ፣ በቃ ሌላ ምንም ነገር የለኝ፣ አላውቅም። ምንም ምንድን ነው ምክንያቱ? ምንድን ነው ምክንያቱ ይታወቃል። አው ምክንያቱንም ለምን እንኳን ምክንያት እንደሆነ በጣም አሁን ቁጥ ውስጤ ስለተቆጣ ሁሉ አልፈልግም፣ ላውቅም። ምክንያቱም የእኔ ስራዬ ህዝብ ማስደሰት ነው። የህዝብ አስደሳች ነኝ። እና እንዲህ ያለ ሰዎች ካሉ ከፖለቲካ ጋር እየተያዘ እኛን ለማጥቃት የሚፈለግ ስራ ከሆነ ህዝቡን የማያስደስት፣ የመንግስትን የማያስደስት ከሁለቱም ወገን የማያረገን ነገር ከሆነ እኛ የማይመለከትን ጉዳይ ውስጥ ነው። ይሄንን ማድረግ ያለባቸው ቢራው ያስመጡት ሰዎች ጋር ነው እንጂ ጥላቸው መሆን ያለበት ከአርቲስቱ ጋር ሊሆን አይገባም። እኔ ልጅ ላሳደግ፣ እኔ ልሰራ፣ እኔ ልኖር ነው እኮ እንዴ። ምን ማለትሽ ነው? አንድ ፖለቲከኛ ነህ ብሎ አንድ ታክሲ ነጂ ከመኪና ያወርደዋል አንዱን ወይስ ጥርስ ሐኪም ቤት ጋር ላይሄድ ነው? ወይስ አልታከምም ሊል ነው? ማን ማንን ያውቃል? በምን ሲገባኛል? እኔ ሥራዬን መስራቴን ነው እንጂ የማውቀው። ምናልባት ቀደም ብሎ የተረዱ ሊኖሩ ይችላሉ። እነ መሐሙድ አውቀው ሊሆን ይችላል። እኔ ግን አላውቅም። እኔ የማውቀው ሥራዬን መስራቴ ነው። ሞቼ እኮ አርፌ ነበር። በሞት እኮ ነበር ገባሽ እንዴ? ለእኔ እኮ ነው ጉዳቱ እውነት ይሄ ነገር ጥሩ ነገር መስሎ ቢታይ ኖሮ ሄዳለሁ ብለሽ ነው እንዴ? የኮንሰርቱ አዘጋጅ የዩጎቪያ ኢንተርቴንመንት ባለቤት አቶ ብርሃኑ ተድላ ለአሜሪካ ድምጽ እንደተናገሩት ባህር ዳር ከተማ ሊካሄድ የነበረው የሙዚቃ ኮንሰርት ዳሽን ቢራ አዲስ ለጀመረው ባላገር የተሰኘን ቢራ ለማስተዋወቅ የተዘጋጀ የሙዚቃ ኮንሰርት እንደሆነና ይህንንም የማዘጋጀት እድል ያገኙት የወጣውን ጨረታ አሸንፈው እንደሆነ ይገልጻሉ። በባህር ዳር ከተማ የሚገኙና ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪ በበኩላቸው የዳሽን ቢራ ንብረት የሆነው ባላገር ቢራን ለማስተዋወቅ የተዘጋጀውን ኮንሰርት የተቃወሙ ሰዎች አደጋውን አድርሰው ሊሆኑ እንደሚችሉ ይጠቁማሉ። ቀደም ብሎም በድረ ገጾች ላይ የዚህን የሙዚቃ ኮንሰርት ለማስተዋወቅ የወጣው ፖስተር ላይ የኤክስ ምልክት ተደርጎ ዳሽን ቢራ የፓርቲ በመሆኑ መንግስትን የሚደግፍ የሙዚቃ ዝግጅት ላይ እንዳይሳተፉ ቅስቀሳ ሲደረግ ነበር። ዝግጅቱን ያዘጋጁት የዩጎቪያ ኢንተርቴንመንት ባለቤት አቶ ብርሃነ ተድላ ኮንሰርቱን እንዴት እንዳዘጋጁ ይናገራሉ። ኮንሰርት ከዳሽን ቢራ ፊል ማህበር ጋር ጨረታ ወጣ፣ ጨረታውን አሸነፍን። ስራውን ለመስራት፣ ኢቨንቱን ለመስራት ማለት ነው፣ ዘፋኞቹን ለማቅረብ እና አላማው ያው ክብር ለባለ ሀገሩ የሚል ኮንሰርት ነው። ባለ ሀገሩ የሚባል ቢራ አዲስ ምርት አለና ያንን ቢራ ለማስተዋወቅ ወይም እንትን የምርቃት በዓል የቢራው የሚመረቅበት በዓል ነው። የሙዚቃ ዝግጅቱን የቢራው ድርጅት ስፖንሰር ያደረገበት ሳይሆን ቢራውን ራሱን ለማስተዋወቅ እንደነበር ይናገራሉ። በዚህ ኮንሰርት ላይ አርቲስት ማሐሙድ አህመድ፣ አርቲስት ኩኩ ሰብስቤና አርቲስት አረጋህኝ ወራሽ ሊገኙ እንደነበር ገልጸው የአርቲስት ማህሙድን በተመለከተ ይህም ብለዋል። ቢራውን ይዤ ጠጡ አለልም በዚህ ያለኝ ሽጋሽ ማሙድ ይናትልም ግን የቢራ ባነሮች ይኖራሉ የሚል የቃል ውይይት ነበረ። የቃል ስምምነት የቃል ስምምነት አድርገናል። ቢራውን በእጄ ይዤ ጠጡ ብዬ አላለ ማለት ጋሽማሙድ ማንኛውንም ቢራ ከተወሰነ ጊዜ በኋላ በእጁ ይዘው ጠጡ አይልም። ያንን ስማምተናል። በእጁ ይዘው ጠጡ አትልም ጋሽማሙድ ግን ስፖንሰር ስላደረገኝ ቢራ ካምፓኒው ማስታወቂያ ባነሮቹ ላይ ምናምኖቹ ላይ ይኖራል ከዛ በኋላ፣ ከፍተኛ የገንዘብ ክፍያ ከአርቲስት ማህሙድ አህመድ ባለቤት እንደተጠየቁም ይገልጻሉ። በዚህ ላይ ግን የአርቲስት ማህሙድ አህመድን ምላሽ ለማግኘት ተደጋጋሚ ስልክ ሙከራ አድርገን አልተሳካልንም። አዘጋጁ በመጀመሪያ እንደገለጹት አርቲስት ማህሙድ ቢራ አላስተዋውቅ በሚል ተቃውሞ ማሰማቱንና በሙዚቃ ዝግጅቱም ላይ አለመገኘቱን ተናግረዋል። አርቲስት አረጋኸኝ ባህር ዳር ከተማ ከገባ በኋላ ኮንሰርቱ ላይ እንዳልተገኘ አዘጋጁ ገልጾ አርቲስት አረጋኸኝ የሙዚቃ ኮንሰርቱን የሙዚቃ ኮንሰርቱን እንዲያቀርብ ሲጠየቅ ማንኛውም ሙያተኛ የሚያቀርበውን ጥያቄ ለአዘጋጆቹ ከማቅረብ ውጭ የሚያውቀው ነገር እንደሌለ ይናገራል። ኮንሰርት እኛ አንደኛ በቃ ፕሮፌሽኑ እኮ የሚያዘን ነው። በቃ ይጠየቃል። አንድ ሰው ሲጠየቅ ኮንሰርት ነው በቃ ኮንሰርት ነው። ኮንሰርት ከማጋ ነው የምሰራው። ከሌና ከሌ አለ በአንዱ ማን ነው ይህን ነው በቃ በቀላሉ የምትመላለሹ መልስ ማለት ነው። የማንም ሙያተኛ ጥያቄ ነው የሚሆነው። በቃ ሌላ ነገር የለውም በዚህ መልክ ነው የማውቀው። ከዛ በኋላ ምን ተፈጠረ? ኮንሰርቱ ላይ ተገኘህ አንተ? ከዛ በኋላማ የተፈጠረው በእኔ ከምን ምንም ጋር ዓለም ባላገሩ የሚለው እኔ ኮንሰርት፣ የሙያ ባልደረቦች፣ ባላገሩ ሪከርድስ ባለቤት አብርሃም ወልዴ ነው። እኔ ባላገሩ የማውቀው ሌላ ብራንድ ስለሌለ ባላገሩ እኔ ባላገሩ አይደልን ነው ነው የማውቀው ስለዚህ እዛ ከደረስኩ በኋላ አላውቅም ነበር። ኮንሰርት ነው ኮንሰርት ነው እንጂ ባላገሩ የሚለውን አላውቅም። አሁን ባላገሩ ምንድን ነው ብዬ አብርሃምን መጠየቅ አለብኝ። ምንድን ነው የምታውቀው? ስለዚህ ነገር አለ ስለሆን የማውቀው ነገር የለኝም መግለጫ በቃ በዚህ በዚህ መካከል ነው የኔ ነገር የተፈጠረው። ባላገሩ ከሆነ እኔ ከባላገሩ ተለይቼ መውጣት አልችልም። የባላገሩ ባልደረባ ነ ገና ያለንን ራዕይ ያለንን ነገር ያወጣናቸውን ልጆች ገና ለህዝብ ብዙ ነገሮች አሉ። ስለዚህ እዛ በደረስኩበት ሰዓት ይህንን ካየሁኝ አንደኛ የሙያ ባልደረቦችን ማነጋገር ነበርብኝ። ሳነጋግራቸው ይህ አይደለም ኮንሰርቱ በሌላ ነገር ነው ያለው። ስለዚህ ከምንም ከምንም ጋር የሚያገናኝ ሳይሆን በቃ ዋናው ጥያቄ ባለሀገሩ የሚለውን ነገር ባልደረቦቼ ስለማያውቁ ታበታቸው መሰራ ጓደኞቼ ስለማያውቁ የዚህም ባለቤት ደግሞ አብርሃም መጠየቅ ስላለብኝ አብርሃም ስጠይቀው አያውቀም። ስለዚህ አዙሬ መመለስ ናይ እኔ በቃ ይሄ ነው ታሪኩ። በዝግጅቱ ላይ የተሳተፉና አዘጋጆቹም እንደገለጹት የሙዚቃ ኮንሰርቱ በሌሎች ሁለት አዳዲስ ድምፃውያን ተከፍቶ አርቲስት ኩኩ አርቲስት ኩኩ የሙዚቃ ስራዎቿን ማቅረብ ስትጀምር የቦምብ ፍንዳታ ተሰምቷል። ከዚያም ተኩስ ነበር። በዚህ ምክንያት የሙዚቃ ኮንሰርቱ ተቋርጧል። የባህር ዳሩ ከተማ ነዋሪ እንደተናገሩት ፍንዳታው ከውጭ ቆመው የነበሩ ፖሊሶች ላይ የተነጣጠረ ነበር። አዘጋጁ አቶ ብርሃንም ፍንዳታው ኮንሰርቱ ከሚዘጋጅበት ውጪ ነበር ብለዋል። አስተያየት ሰጭው አገኘሁ ያሉትን መረጃ በዚህ መልክ ጠቅሰው ነበር። ሁለቱ ፌዴራሎች ሙተዋል። የተወሰኑ ሰዎች ደግሞ በቁጥር አላቃቸውም። በቦታውን ያልነበርኩም አምስት፣ አንድ አምስት ያክል ፌዴራሎች ወደ ሆስፒታል ገብተዋል ቆስለው ማለት ነው። ይህን ጉዳይ በተመለከተ የአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን አነጋገራቸው ነበር። ቦምብ ፍንዳታ ነው የነበረው። በፍንዳታውም ሁለት የጸጥታ አካላት የአካል ጉዳት ደርሶባቸው ነበር። እነዚህም የጸጥታ አካላት ሕክምና ታክመው ወደ እንትን ተመልሰዋል ማለት ነው። ከሕክምና አገልግሎት በኋላ ተመለ- ተመልሰዋል የሞተ ሰው የለም። የሞተ ሰው የለም። ሁለት ሰው ብቻ ነው የተጎዳው፣ ሁለት የጸጥታ አካላት ናቸው። ስንት ቦምብ ነው የፈነዳው? ቦታው ላይ አንድ ቦምብ ነው የፈነዳው። ያ ከዚህ ውጭ የተለየ ነገር የለም። ይታወቃል አደጋውን ማን እንዳደረሰው ዝርዝሩን የጸጥታ መዋቅሩ ያው በወንጀለኝነት የሚጠረጥራቸውን ጉዳዩን ይዞ ያጣራል። እስካሁን ድረስ እከሌ ተብሎ የሚጠቀስ ደረጃ ላይ አልተደረሰም። ግን ይሄ የጸጥታ መዋቅሩ ስራ ነው ማለት ነው። በምን ምክንያት ነው አደጋው የደረሰው? እንግዲህ ምክንያቱንማ መግለጽ የሚችለው ቦምቡን የጣለው አካል ነው። ግን ቅሬታዎች ነበሩ፣ ተቃውሞዎች ነበሩ። ኮንሰርቱን ስፖንሰር ያደረገው አካል የዳሽን ቢራ አካል የሆነው የባለ ሀገር ቢራ በመሆኑ እሱ ደግሞ የመንግስት ነው የሚል መንግስትን የሚቃወሙ ሰዎች ቅሬታዎች ነበሩ፣ ኮንሰርቱ እንዳይካሄድ የሚሉ ነገሮች ይነሳሉ። እንግዲህ በመጀመሪያ ደረጃ ቢራው የአማራ ክልል ህዝብ ቢራ ነው፣ ድርጅቱም የአማራ ክልል ህዝብ ድርጅት ነው። ቢሆንም እንኳን የህዝብ እንደዚህ አያደርግም። በዋናነት በክልሉ ውስጥ የተገኘውን ሰላም እና መረጋጋት ለማደፍረስ እና ሰላም የሌለ ለማስመሰል የህብረተሰቡንም ሰላም ለማወቅ ያው ጥረቶች ይደረጋሉ። የእነዚህ አካል እንጂ በመሰረታዊነት ከተለያዩ ሌሎች ተጨማሪ ነገሮች ጋር የሚያገናኘው ነገር ይኖራል ተብሎ አይታሰብም። ነገር ግን በዚህ ደረጃ የሚገኘው መረጃ በጸጥታ መዋቅሩ ከነ ምክንያቱ ከነ እና ዝርዝር ሁኔታው ወደፊት የሚታይ ነው የሚሆነው። ነገር ግን የመጨረሻው ማረፊያው ህዝብ በሚዝናናበት ቦታ እንደዚህ አይነት ነገር ለማድረግ መሞከር ህዝብን ለማጥቃት ካለ ፍላጎት፣ ህዝብን ለማወክ ለመረበሽ ካለ ፍላጎት እንጂ ከአንድ ፋብሪካ ወይም ከአንድ ተቋም ጋራ ያለ ግንኙነት ነው ብሎ መውሰድ ለእኔ ሞኝነት ነው። አድማጮች፣ የዚህን ቀሪ ዘገባ እና ሌሎች ክፍሉ ሙሉውን ክፍል ከዌብሳይታችን ተከታተሉ። እናመሰግናለን ጽዮን ለዘገባው። እንግዲህ እንደተከታተላችሁት ለዚህ ጥቃት ወይም አደጋ ኃላፊነት የወሰደ ወገን እስካሁን ድረስ የለም። እገሌ ነው ያደረሰው የሚል ክስም እስካሁን ድረስ ከማንም ወገን አልተሰማም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የጀርመን ፌዴራል ሪፐብሊክ መንግስት በድርቅ ለተጎዱ የአፍሪካ ሀገሮች የሚሰጠውን እርዳታ ወደ 1.5 ቢሊዮን ዩሮ ከፍል እንደሚያደርግ የሀገሪቱ የውጭ ጉዳይ ሚኒስትር አስታውቀዋል። ግዙፉን የአፍሪካውያን ስደት ለማስቆም ደግሞ ሁሉን አቀፍ መፍትሄ እንደሚያስፈልግ የአፍሪካ ህብረት ኮሚሽን ሊቀመንበር አስገንዝበዋል። ዝርዝሩን መለስካቸው አመሀ ይዟል። ዛሬ ከኩለ ቀን በኋላ በአፍሪካ ህብረት ጽህፈት ቤት የጋራ ጋዜጣዊ መግለጫ የሰጡት የአፍሪካ ህብረት ኮሚሽን ሊቀመንበር ምስተር ሙሳ ፋኪ መሐማት እና የጀርመን ፌዴራል ሪፐብሊክ ምክትል ቻንስለርና የውጭ ጉዳይ ሚኒስትር ሚስተር ሲግማር ጋብርኤል በአህጉሪቱ በሚታዩ የተለያዩ ችግሮች ላይ እንደተወያዩ ለጋዜጠኞች ተናግረዋል። በተለይም በሶማሊያና በሌሎችም የአካባቢው ሀገሮች የተከሰተው የድርቅ ችግር እንዲሁም ከሊቢያ ወደ አውሮፓ የሚደረገው የአፍሪካውያን ወጣቶች ስደት ትኩረታቸውን የያዙ ርዕሶች እንደነበሩም ተናግረዋል። የጀርመኑ ምክትል ቻንስለርና የውጭ ጉዳይ ሚኒስትር ሚስተር ሲግማር ጋብርኤል እጅግ አስቸጋሪው የሶማሊያ ሁኔታ አዲሱ ፕሬዚዳንት ከተመረጡ በኋላ እየተሻሻለ እንደመጣ አገራቸው ያደረባትን ተስፋ ገልጸዋል። ጀርመንም እርዳቷን እንደምትለግስ አስታውቀዋል። በአካባቢው የተከሰተውን ድርቅ ተከትሎ የመጣው ረሃብና ችጋር ግን ዋናው አሳሳቢ ችግር መሆኑን አመልክተው አገራቸው በአካባቢው የተከሰተውን የድርቅ ችግር ለመቋቋም የምትሰጠውን ድጋፍ ከፍ ማድረጓን አብስረዋል። በአፍሪካ ውስጥ በድርቁ ሳቢያ ጉዳት ለደረሰባቸው ሀገሮች የምንሰጠውን ድጋፍ ከፍ ለማድረግ ወስነናል። በዚህም መሰረት የምንሰጠውን ድጋፍ ወደ 1.5 ቢሊዮን ዩሮ ከፍ አድርገናል። ፍላጎታችን ደግሞ ሌሎችም የሚሰጡትን ድጋፍ ወይም ልገሳ እንዲሁ እንዲያሳድጉ መግፋት ነው። ምክንያቱም ድርቁና ተከትሎ የሚመጣው ረሃብና ችጋር እንግዳ ደራሽ ሆኖ መቆጠር የለበትምና። ካለፉት ጥቂት ዓመታት ወዲህ የአፍሪካን አህጉር በጽኑ ከሚፈታተኑ ችግሮች አንዱ በየጊዜው መጠኑ እየጨመረ የመጣው የአፍሪካውያን ስደተኞች ጉዳይ እንደሆነ የገለጹት ደግሞ የአፍሪካ ኅብረት ኮሚሽን ሊቀመንበር ሚስተር ሙሳ ፋኪ መሐማት ነበሩ። የስደቱ ምክንያቶች ብዙ ናቸው ይላሉ መሐማት። በየስፍራው የሚከሰቱ ግጭቶች፣ የተፈጥሮ አደጋዎች፣ ከዚህም ባሻገር ደግሞ በሳይል አካባቢ እና በሌሎችም አካባቢዎች እየተስፋፋ የመጣው የአሸባሪነትና የተደራጁ ወንጀለኞች ቡድኖች ሌሎች የችግሩ ምንጮችና አባባሾች ናቸው ሲሉ አስረድተዋል። በተለይ በሊቢያ ያለውን ሁኔታ አመልክተውም ከዚች አገር ወደ አውሮፓ ለመሻገር ከሚሞክሩት የአፍሪካውያን ወጣቶች ብዙዎቹ በሜዲትሬንያን ባህር እንደሚበሉም አስታውሰዋል። ችግሩን ለመፍታት ያለውም አንድ መንገድ ብቻ እንዳልሆነ ጠቁመዋል የብሔራችን ብዙ ገጽታ ሊኖረው ይገባል በዚህ ግዙፍ በሆነው የስደት ምንጮች ላይ ያተኮሩ መፍትሄዎችን ነው መፍጠት ያለብን ይህን ድህነትና እጦትን የሚያጠቃልል መሆን አለበት ብዙ አይነት ስልቶችም አሉ የአፍሪቃ የአውሮፓና የተባበሩት መንግስታት ድርጅቶች ስልቶች ከዚህ መካከል የሚቆጠሩ ናቸው። ደግሞም በድህነትና በልማት መካከል ቀጥተኛ ቁርኝት አለ። ይህን ካልኩ በኋላ እነዚህ የሥራ ዕድል ያጡ ወጣቶችን፣ እነዚህ የቀውስ ሰለባ የሆኑ ወጣቶችን ለመርዳት መፍትሄ ማግኘት አለብን። ሁለቱ ባለሥልጣናት በአፍሪካ ህብረትና በጀርመን ፌዴራል ሪፐብሊክ መካከል እንዲሁም በአፍሪካና በአውሮፓ ህብረቶች መካከል ስላለው ትብብርና መደጋገፍም በሰፊ መወያየታቸውን አመልክተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው፣ ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። እንግሊዝ ከአውሮፓ ኅብረት ለመውጣት ከወሰነች ወዲህ አፍሪካ ውስጥ ያሉ ሀገሮችን ጨምሮ በቅኝ ይዛቸው ከነበሩ ሀገሮች ያሏትን ንግዶች ለማስፋፋት እያሰበች መሆኑ እየተነገረ ነው። የእንግሊዝን ፖሊሲ አንዳንዶች የቀድሞ ዘውዳዊ ሥርዓቷ ያስተዳድራቸው የነበሩ የዓለም ክፍሎችን እንደገና ለማሰባሰብ ያቀደ ዘዴ ነው እያሉት ነው። እቅዱ ከበርካታ የአፍሪካ ሀገሮች ተቃውሞ ሊገጥመው እንደሚችል ሪፖርተራችን ሄንሪ ሪጅዌል ከለንደን ዘግቧል። ሄኖክስ ማግዘር ይዞታል። ብሪታንያ የአውሮፓ ሕብረትን በህዝበ ውሳኔ ከተፋታች ወዲህ በዓለም ዙሪያ አዳዲስ የንግድ ስምምነቶችን ለመተግበር እየጣረች ነው። እንግሊዛውያኑ አውሮፓ ከዚህ ቀደም የንግድ ግንኙነቶቻችንን ቀይዶ ይዟል የሚል እምነት አላቸው። በቅርቡ ዩጋንዳን የጎበኙት የውጭ ጉዳይ ሚኒስትር ቦሪስ ጆንሰን በሀገራቸው ቀዳሚ የንግድ ግንኙነቶች ሱቆች የሚከፈቱት በቀድሞ የቅኝ ግዛቶች የነበሩ ሀገሮችን የሚያሰባስበው የጋራ ብልጽግና ሀገሮች እንደሚሆን ተናግረዋል። የጋራ ብልጽግና ሀገሮች ጋር ግንኙነታችንን በአዲስ መልኩ እያጠናከርን ነው። የዓለም ምጣኔ ሀብትንም እንዲሁ በትኩስ መንፈስ ተቀላቅለናል። ይህን አዲስ የንግድና ምጣኔ ሀብት ግንኙነት ነው ተንታኞች የቀድሞ ቅኝ ግዛቶችን እንደገና እያሰባሰበ ያለው ስልት ወይም ኤምፓየር ቱ ፖይንት ኦ የሚሉት። ሆኖም የቀድሞ የብሪታንያ ቅኝ ተገዥ ሀገሮች በተቀላቀለ ስሜት ምላሽ እየሰጡበት ይገኛሉ። ጋናዊው የብሪታንያ ቅኝ ግዛት አጥኚና ጸሐፊ እንደዚሁም በብሪታንያ የወግ አጥባቂውን ፓርቲ ወክለው በፓርላማ የሚገኙት ኳሲ ኳተርተንግ ብሪታንያ የአውሮፓ ሕብረትን ለቃ እንድትወጣ በነበረው እንቅስቃሴ መሪ ከነበሩት አንዱ ናቸው። ቤተሰቦቼ ከምዕራብ አፍሪካዊቱ ጋና የመጡ ናቸው። የጋራ ብልጽግናው ቡድን አባልና የቀድሞ የብሪታንያ ቅኝ የነበረች ጋናውያን ከብሪታንያ ጋር በነበራቸው ግንኙነት ድብልቅ ስሜቶች አሏቸው። በእኔ እይታ የቀደሙ ግንኙነቶችን እያነሱ መብሰክሰክ የማይጠቅም አስተሳሰብ ነው። ስለዚህ የቀደሙ በታላቅ ዘውዳዊ ሥርዓትና ቅኝ ግዛት የተመሠረቱ ግንኙነቶችን በዘመንኛው የጋራ ብልጽግና ትስስር አጠናክሮ መቀጠሉ የሚያዋጣ ይመስለኛል። የብሪታንያ የቅኝ ግዛት አስተዳደር ከተንኮታኮተ ከበርካታ አስርተ ዓመታት በኋላ ዛሬም እያነታረከ የሚገኝ የታሪክ ክስተት ነው። በደቡብ አፍሪካ ከሁለት ዓመታት በፊት ሀገሪቱን ቅኝ ለመግዛት የደከሙት ሴሲል ሮድስ ሐውልት እንዲፈርስ ተደርጓል። በኬንያ ደግሞ በ1950ዎቹ የብሪታንያ ቅኝ ገዥነትን በተቃወመው የማውማው የትጥቅ ትግልን በከባድ ኃይልና ጭካኔ እንግሊዛውያኑ የደቆሱበት ፖሊሲ ዛሬም ይታወሳል። ጋናዊ ትውልድ ያላቸው የብሪታንያ ፓርላማ አባል ኳተርተንግ እነዚህ ግንኙነቶች በአዲስ የንግድና የምጣኔ ሀብት ትስስር መታደስ አለባቸው ይላሉ። ከአውሮፓ ኅብረት ውጭ ያለው የዓለም ምጣኔ 80 ከመቶ የሚሆነውን የዓለም ሀብት የያዘ ነው። ከዚህ የዓለም የገበያ ድርሻ ደግሞ የቀድሞ የብሪታንያ ቅኝ ግዛቶችን ያካተተው የጋራ ብልጽግና ቡድን ሰፊ ዕድል የሚፈጥር ነው። የንግድ ስምምነቶቹን የሚተቹ ብሪታንያ ወደ አውሮፓ ኅብረት የምትልካቸው የወጪ ንግድ 288 ቢሊዮን ዶላርስ በአመት መሆኑን በመጥቀስ ይሄ እንዴት ከአጠቃላዩ የአፍሪካ ዓመታዊ 21.3 ቢሊዮን ዶላርስ ጋር ይነጻጸራል ሲሉ ይጠይቃሉ። ብሪታንያ አውሮፓን በፈቃዷ ስትፋታ የምታጣውን የገበያ ዕድል በማደግ ላይ ወዳሉ የቀድሞ ቅኝተ ገዢ ሀገሮች ስታዞር እነዚህ ሀገሮች እጃቸውን ዘርግተው የሚቀበሉት አይሆንም። እንዲያውም ጥንቃቄ የተሞላበት የንግድ ድርድር ያሻል ሲሉ የሚያስጠነቅቁት ደግሞ ማት ግራዲ ናቸው። ግራዲ ትሬድክራፍት የተባለ በዓለም ዙሪያ ሁሉን ተጠቃሚ የሚያደርጉ የንግድ ስምምነቶች እንዲኖሩ የሚሟገድ ድርጅት ውስጥ ይሰራሉ። የአፍሪካ አገሮች የንግድ ስልታቸው እርስ በርስ መናገድ እና አህጉራዊ ሀብት መገንባት እንደሆነ አስታውቀዋል። አሁን ብሪታንያ ከአፍሪካ አገሮች ጋር ልናገድ ስትል እነኝህን የእርስ በርስ መናገድ ፖሊሲዎች መደፍጠጥ ነው የሚሆነው። የአፍሪካ አገሮች የራሳቸውን ኢንዱስትሪና እሴቶች የጨመሩ ምርቶችን ለገበያ ማቅረብ አቅሙ ይቀንሳል። ብሪታንያ ከአውሮፓ ሕብረት የተለያየችበት ሕዝበ ውሳኔ ብሬክሲት ሌሎች ፈተናዎች አሉበት። ብሪታንያ 97 ቢሊዮን ዶላርስ የሚጠጋ ምርት ከአፍሪካ ሀገሮች፣ በተለይ ከኬንያ ቡና፣ ከደቡብ አፍሪካ ደግሞ እንደዚሁ የዋይን ምርቶችን ታስገባለች። ሁሉን ተጠቃሚ ንግድ እንዲኖር የሚሰሩት ግራዲ እንዲህ ይላሉ። በማደግ ላይ ባሉ ሀገሮች እነኝህን ምርቶች ለገበያ የሚያቀርቡ ከብሪታንያ ጋር በሚኖረው ንግድ የሚቀመጡ የግብርናና ሌሎች መስፈርቶችን አያውቁም። ስለዚህ በአሁኑ ወቅት አምራቾች የሚወስዷቸው ውሳኔዎች ከሁለት ዓመታት በኋላ የሚኖራቸው ተጽዕኖ ምን እንደሚሆን ባልተረዱበት ስርዓት ውስጥ ነው ያጤነው። የአፍሪካ ካሪቢያንና የፓሲፊክ ሀገሮች የጋራ ማህበር ከብሪታንያ ጋር የሚፈጸሙ የነፃ ንግድ ስምምነቶች ብሪታንያ የአውሮፓ ሕብረትን ለቃ ከወጣችበት ጊዜ አንስቶ ለስድስት ዓመታት እንዲዘገይ መክሯል። ለዚህም የቀረበው ምክንያት የንግድ ግንኙነቱ ስጋት ያለበት ያለበትና ግልጽ መስፈርቶች ያልተቀመጡበት ነው የሚል ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ከኪም ጆንግ ኡን ጋር ብንገናኝ ክብር ይሰማኛል ብለው መናገራቸው ከዩናይትድ ስቴትስ ሕግ አርቃቂዎች ፈጽሞ የተለየ ምላሽ ተሰጥቶታል። በተወካዮች ምክር ቤት የአሜሪካ ድምፅ ዘጋቢ ማይክል ቦማን ተከታዩን ዘግቧል። ሶሎሞን ክፍሌ ያቀርበዋል። በምክር ቤቱ ያሉ አብዛኞቹ ሴናተሮች ምንም እንኳ የፒዮንግያንግ የኑክሌርና ቦሊስቲክ ሚሳይሎች ፕሮግራም የደቀነው ስጋት እየበረታ ቢመጣም ሰላማዊ መፍትሔ ማግኘቱን በደስታ ይቀበላሉ። ሆኖም ዲሞክራቱን ሴናተር ማርክ ዎርነርን ጨምሮ ብዙዎቹ ከሰሜን ኮሪያው መሪ ጋር ምናልባት ግንኙነት ስለማድረግ በፕሬዝደንት ትራምፕ መገለጹ ክፉኛ አስደንግጧቸዋል። አንድ የዩናይትድ ስቴትስ ፕሬዝዳንት ስለ ሰሜን ኮሪያው መሪም ይሁን ስለ ፊሊፒንሱ ፕሬዚዳንት ሲናገር እነዚህም መሪዎች ከነ አምባገንነታቸውና ከጸረ ሰብአዊነታቸው ጭምር ሲያወድሷቸው በጣም አደገኛ ይመስለኛል። ዩናይትድ ስቴትስ እነዚህም መሪዎች ተቀብላ ብታስተናግድ ኩራት ይሰማታል የሚል አይነት መልእክት ማስተላለፉ መጥፎ ፖሊሲ ነው። በዓለም ዙሪያ ለሚገኙ በሚሊዮኖች ለሚቆጠሩ ሰዎችም የተሳሳተ መልእክት ያስተላልፋል። ትራምፕና ኪም ቢገናኙ ጥሩ ነገር ሊገኝ ይችላል ወይ ተብለው የተጠየቁት ሪፐብሊካኑ ሴናተር ጆን ማኬን በበኩላቸው ሲመልሱ ደግሞ እጠራጠራለሁ። ግንኙነቱ ከመደረጉ በፊትም አንዳንድ ቅድመ ሁኔታዎች ሊኖሩ ይገባል። ያም ሆኖ ግን እኔ በጣም እጠራጠራለሁ። በተቃራኒው ነፃው ሴናተር አንግስ ኪንግ ሲናገሩ በዋሽንግተንና ፒዮንግያንግ መካከል አንድ የሆነ አይነት ድርድር ቢካሄድ እደግፋለሁ ይላሉ። ፕሬዝደንት ለፕሬዝደንት ያን አላውቅም። ነገር ግን መነጋገሩ ፈጽሞ ጉዳት የለውም። እናም የቀጥታ ግንኙነቶች መፈጠራቸውን ደግፋለሁ። ግንኙነቶቹ በውጭ ጉዳይ ሚኒስትሮች አልፎም በፕሬዝዳንቶቹ ደረጃ ሊሆን ይችላል። ቃላት ከመወራወር መነጋገሩ የሚሻል ይመስለኛል። አሁን ቅርብ ጊዜ በደረሰን ዜና መሠረት ደግሞ የዋይት ሀውስ ቤተ መንግሥት የትራምፕን እርምጃ እየተከላከለ ነው። ከአካባቢው አገሮች መሪዎች ጋር ቅርብ ግንኙነት መፍጠር በሰሜን ኮሪያ የኑክሌር ጦር መሣሪያ ግንባታ ላይ ተቃውሞን ለማስተባበር ጠቃሚ ነው ሲሉ የቤተ መንግሥቱ ቃል አቀባይ ሻን ስፔንሰር ተናግረዋል። በዚያ አካባቢ ካሉ አገሮች ጋር ተባብረን ለመስራት እድሉን የሚፈጥርልን ይመስለኛል። ያን ማድረጉ ሰሜን ኮሪያን በዲፕሎማሲም በኢኮኖሚም የማግለል ሚና ይጫወታል። እንደ እውነቱ ደግሞ በአካባቢው የዩናይትድ ስቴትስ ብሔራዊ ፍላጎትና የሕዝባችን ደህንነት መጠበቅ የፕሬዝዳንቱ ቀዳሚ ተግባር ነው። ፕሬዝደንት ትራምፕ ከኪም ጆንግ ኡን ጋር ስለ መገናኘት የተናገሩት ፒዮንግያንግ የኒክሌር ጦር መሳሪያ ግንባታ ፕሮግራሟን ለማገዝ የሚረዳትን የገንዘብ ምንጭ ለማድረግ የዩናይትድ ስቴትስ እንደራሴዎች ምክር ቤት ጠንካራ ማዕቀብ መጣል የሚያስችል ድምፅ ለመስጠት እየተዘጋጀ ባለበት ወቅት ነው። ከምሽቱ 3 ሰዓት ከ39 ደቂቃ ነው አዲስ አበባና አካባቢዋ ዝግጅቶቻችንን ከዌብሳይታችን ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ ቴክኒሻኑ አልሳንቶስ ፕሮዲውሰሩ ንጉሡ ታምሬ የምናስተናግዳችሁ ሰሎሞን አባተና ቆንጅት ታየ ነን ከዚህ ቀጥሎ ሐኪሙን ይጠይቁ ይቀርባል ደረት ላይ የሚሰማ የህመም ወይም የስቃይ ስሜት ምንነት ደረቴ ላይ እረ ይወጋኛል እረ ቀስፎ ይዞኛል የሚለውን አይነት ማለት ነው። ምንነቱና ምልክቶቹ አሳሳቢነቱና የህክምና አማራጮቹ ላይ የተጀመረ ተከታታይ ቅንብር ነው። የሐኪሞን ይጠይቁ ትኩረት ጥሬ ስጋና ክትፎ፣ የአመጋገብ ልማዳችንና የልባችን ጤና በዛሬው ዝግጅት ይቃኛሉ። ሙያዊ ትንታኔውን የሚሰጡን ዶክተር ደረጀ ሳህሌ ይባላሉ። እዚህ ዩናይትድ ስቴትስ ቴክሳስ ፎርት ወርት ውስጥ የሳምባና ከእንቅልፍ ጋር የተዛመዱ የጤና ሁከቶች ሐኪም እንዲሁም ልዩ የህክምና እንክብካቤ የሚጠይቁ የህመም ሁኔታዎች ክሪቲካል ኬር የሚባለው ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ዶክተር ደረጀ ባለፈው ሳምንት ፕሮግራም ደረት ላይ የሚሰማ የስቃይ ስሜት በተለይም ደግሞ ከልብ ህመም ጋር ተያይዞ ሊቀሰቀስ የሚችለውን ለመከላከል የሚያግዙ ዘዴዎችና የህክምና እርዳታዎችን አስመልክቶ የዘረዘሯቸውን ዘዴዎች በማስታወስ ይጀምራል። ከቀላሉ በቤት ውስጥ ጀምሮ ሊደረግ ከሚችለው የአስፕሪን እንክብል የልብ ቀዶ ህክምና ድረስ ይሄዳል። ቱቦ መሰል ነገር በደም ስር ውስጥ ገብቶ የሚደረገውን የሕክምና ዘዴና አይነትም ገልጠዋል። ዶክተር ደረጀ አንድ ሰው በዚህ ሁኔታ ውስጥ አልፎ ጊዜያዊው ሁኔታ አደገኛነቱ ከቀረ በሕክምና መረዳት ከቻለና የዛ ሰው ህይወት መትረፍ ከቻለ በልማድ የልብ ድካም ብለን የምንጠራውን እስከ እልፈት ሊያጋልጥ የሚችለውን የህመም ሁኔታ ነው ካበቃስ በኋላ ሰዎች በክትትላቸው ማሰብ ያለባቸው ነገሮች አሉ በቤት ውስጥ በውጭ በስራ ላይ አንዱነት ጥለን ነው የወሰነው ዝርዝሩን ለማየት እንደው እንዲቀል በሚል አዛምደው ግን ሌሎችንም ማንሳት ይችላሉ ለምሳሌ የልብ ድካም የተባለው ወይም ፈርታታ የገጠመው ሰው ህይወቱ መዳን ከቻለ በኋላ በህክምና እርዳታ ምን ማድረግ ይጠበቅበታል ከዚያ በኋላ ተመልሶ ሊመጣ ይችላል ለተመሳሳይ አደጋ የመጋለጥ እድል አለ ምን አይነት ጉዳዮች ከግምት መግባት አለባቸው አዎ ደግሞ የመምጣት እድል ይኖረዋል ስለዚህ ዘርፈ ብዙ ነው እንግዲህ ምናልባት ብዙ ሰዎች መጀመሪያ ሀኪም ባያዩ ይሆናል መከታተል ያስፈልጋል ከሀኪም ጋር ኤክሰርሳይስ ማድረግ ያስፈልጋል በሳምንት ሁለት ሶስት አራት ጊዜ የአካል እንቅስቃሴ ማድረግ ያስፈልጋል አመጋገባቸውን መቀየር ያስፈልጋል ጤናማ የሆኑ አመጋገቦችን መውሰድ አትክልት ቅጠላቅጠል የመብላት በእኛ አገር ብዙ የተለመደ ነው ስጋን እናዘወትራለን። ምግባችን ላይ እሱን በተቻለ መቀነስ፣ ከሀኪም ደግሞ ጥብቅ የሆነ ክትትል ማድረግ እንደዛ አይነት ሰዎች ደግሞ የተለዩ መድኃኒቶች ይሰጧቸዋል። የልብ ምታትን የሚያስተካክሉ ትርታውን የሚያስተካክሉ ሰውነታቸው ብዙ ውሃ እንዳይቋጠር ብዙ ሽንት የሚያሸኑ ወይም ኮሌስትሮሉን ወይም ደም ላይ ያለውን ስብ የሚቀንሱ እነዚህ አይነት መድኃኒቶችን መውሰድ ያስፈልጋል። እነዚህ ደግሞ መድኃኒቶች እንደሚታወቀው ማንፈልጋቸው አንዳንድ ሳይድ ኢፌክቶች ስላሏቸው እነሱንም ሐኪም በቅርብ ሆነው መከታተል ያስፈልጋቸዋል። የአመጋገብ ስርዓትን ወይም ልማድን መቀየር፣ የአካል እንቅስቃሴ ከዚህ ቀደም አያደርጓቸው የነበሩ ከሆኑ ዛሬ በዚህ ሁኔታ እንዲለማመዷቸው እንዲያደርጓቸው የሚያስፈልጉ ነገሮች መኖራቸው፣ የሚያደርጓቸውም ከሆነ ይበልጥ ትኩረት እንዲሰጡባቸው የሚገቡ ጉዳዮች አንስተዋል። ባህላዊ ሁኔታዎችን መሰረት ሊኖራቸው ይችላልና በተለይ አመጋገብን ስናነሳ ለምሳሌ ቁርጥ ስጋ በኢትዮጵያውያን ዘንድ በስፋት ይዘወተራል። በሕክምናውም ዓለም በዚህ በዩናይት ስቴትስና በተቀረው ምዕራቡ ዓለም ምናልባት ጎልቶ ሊታይ የማይችል መንስኤም ሊሆን ይችላልና ለምሳሌ እንደ ቁርጥ ስጋ ያለ ይሄን አሳሳቢነት ከፍ ያደርገው ይሆን? ጥሬ ስጋ የሚበሉ ሰዎች በተለይ ሊያስቡ ጨነቁ ይገባቸዋል ለብ ለብ ክትፎ ሳይበስሉም የሚበሉ ምግቦች ከበሰሉት የስጋ ምግቦች ይለዩ የሆነ መሆኑንም፣ ደግሞ ለክርስትና እምነት ተከታዮች ከሁዳዴ ጾም ማግስት ነው ያለ ነው፣ ስጋ ገፋ ተደርጎ ሊበላ ይችላል። ድሮ አሉላ ከብዙ ሰው ጋር ላጣላሆንላጣላት ነው። ልክ ነው። የእኛ ባህል የተለመደ ነው። ጥሬ ስጋ መብላት ጮማ እና ባህላችን አንድ ላይ በመብላቱ ፍቅርን ማዳበሩ ጥሩ ቢሆንም፣ ጥሬ ስጋ ጮማ መብላቱ ግን ከልብ እና ከጠቅላላ ጤንነት ጋር ሲታይ ጠቃሚ አይደሉም። ስለዚህ እንደ እኔ እንኳን የልብ በሽተኛ እንኳን የስኳር በሽተኛ እንኳን የኮሌስትሮል በሽተኛ ሌላውም ጤናኛ ነኝ የሚለውም ሰው እነኝህን ነገሮች በልክ የማድረግ ሲቻልም ከነሱ ርቆ ወደ አትክልቱና ወደ ፍራፍሬው ማዘንበሉ ለታመሙትና በሽታው ላለባቸው ሰዎች ደግሞ እንዳይመጣም ሆስፒታል ብዙ ቶሎ አድሚትድ እንዳይሆኑም ቀጣይም ይከላከላል። ሌላ ጊዜ ደግሞ ለጤነኛንን ለምንለውም ሰዎች ደግሞ በአጠቃላይ እንደዚህ አይነት መሰል በሽታዎች ላለመጠቃት መከላከያ ነው የሚሆነው። እንደሚናገሩት ፈረንጆቹ ፕሪቬንሽን ቤተር ዛን ኪዩር ይላሉ እና መከላከሉ ነው የሚሻለው ባይ ነኝ። ዶክተር ደረጀ ተከታይ ጥያቄ ግን ምናልባት ጠበቅ ያለ የጥሬ ስጋ ፍቅር ካላቸው ቁርጥና ክትፎ ከሚወዱ ጋር ሳያጣላ አይቀርም ብዬ ሰጋለሁ። በልኩ ቢያደርጉት ከተቻለ እንዲያው ከእሱ ቢርቁም ብለዋል። እርግፍ አድርጎ የመተው ነገር ለድርድር መቅረቡን እርግጠኛ አይደለሁም። ለአንዳንዶች ግን ልክ ምን ያህል ነው በልክ ሲባል እንደው በመጠን ይችን ያህል ኪሎግራም እንዲ ባይባል እንኳን በእርግጥ ጥሬ ስጋ መውደድ ወይም ክትፎ በሌላም መልኩ ተቀቅሎም በላውም ቢሆን የስጋ መብዛት ለአደጋ የሚያጋልጥ ስንል ምን ማለታችን ነው? መጠኑን ሰዎች በምናባቸው እንዲከስቱት ያህል በሳምንት ሁለት ጊዜ ብቻ ነው ቁርጥ ምበላው ብዬ ወይም ክትፎ ምበላው ብዬ ወይም ቅዳሜ በሳምንት አንዴ ነው ምበላው ብዬ ቀላል አድርጌ ላስበው ይችላል። አመጋገቤ፣ መጠኑ፣ ማዘውተሬ የስጋው አይነት ተጽዕኖ የሚኖራቸው ከሆነ አንዴ ነክተነዋል እና ዶክተር ደረጀ ካጣላ ሆት አይቀር በደንብ ላጣላሁ። እንግዲህ ጥሬ ስጋ የባህላችን አንዱ አካል እንደሆነ ቅድም ተናግሬያለሁ። ግን ብዙ ጊዜ ጠቃሚና ጎጂ የሆኑ ባህሎችን በሂደት መገምገምና ማስተካከል በጣም አስፈላጊ ነው። በተለይ ወደ ጤናችን ሲመጣ ልዩ ጥንቃቄ ልናደርግ ይገባል። በዚህ መሰረት ጥሬ ስጋ በጣም ለጤና ተስማሚ ያልሆነ እንደሆነ አስባለሁ በግሌ። ለዚህም ደግሞ ሳይንስ ማስረጃዎች አሉ። አሁን ለምሳሌ ጮማ ስጋ ቢሆን ቀይ ስጋ እንኳን ተብሎ የምን በላው ሀይ የሆነ ሳቹሬትድ ፋት የሚሏቸው ደም ውስጥ ያሉ መጥፎውን አይነት ኮሌስትሮል ወይም ኤልዲኤል ይሉታል እሱን ይጨምራሉ። ይሄ ደግሞ ቀጥታ ከልብ ድካም ወይም ከእርታታ ሪስክ በጣም ይጨምራል ማለት ነው። ስለዚህ አድማጮቼንም የማሳስበው ጥሬ ስጋ ለመብላት እጃችንን በዘረጋን ቁጥር ሁል ጊዜ ልባችንን እንድናስብ በዚህ አጋጣሚ ብዙ መብላታችን ትንሽ መብላታችን ብቻ ሳይሆን እንደ ላይፍ ስታይል ወይም የኑሮ ዘይቤ አድርገን ከእነዚህ ነገሮች የመቆጠብን ነገር ነው የምመክረው። ዶክተር ደረጀ አንዳንድ ጊዜ ሐኪሞች በጥንቃቄ ምክራችሁ ህሙማን ከወዲሁ በራሳቸው ሊደረጉ የሚችሉ እርምጃዎች፣ ሊወሰዱ የሚችሉ ጥንቃቄዎች ላይ የሚያስከትለውን አጽንኦት ሰጥታችሁ ትመክራላችሁ። ህሙማንን ከመድረሱ በፊት ራሳቸውን እንዲያድኑ፣ አንዳንድ ጊዜ ማወቅ ብቻውን አይበቃምና፣ አንዳንድ ጊዜ ሲጋራ አታጢስ የሚል ሐኪም ራሱ በጣም የሚያጢስ ሆኖ የሚገኝበት ጊዜ አለ። የእውቀቱ ብቻ ሳይሆን አንዳንዴ ለዛ በልብ መገዛት ያለመገዛትም ነገር አለና ብዙ ሳልገፋ እርስዎ ጥሬ ስጋ የሚወዱ ከሆነ እና አሁን ያሉትን ነገር ይከታተላሉ ወይስ አንዳንዴ የራሱን ማስታወስ ይኖርቦት ሲሆን በግሌ ጥሬ ስጋም ሆነ ክትፎ አልበላም። ክትፎን ካነሳን አይቀር ክትፎ ደግሞ ስጋ ራሱ በራሱ ከሚያመጣው ቅድም ከጠቀስኳቸው ጠንኮች በተጨማሪ የእኛ ባህል በቅቤ ይለወሳል። ስጋ ካለው ኮሌስትሮል ላይ ሌላ ሽፋን ደግሞ የሚሰጠው በቅቤና በሌላ ኮሌስትሮል ነው እና የጤና ጠንቅ እየጨመረው ይሄዳል፣ ሪስኩን እየጨመረው ይሄዳልና በዚህ አጋጣሚ ይህንን ለማሳሰብ ዶክተር ደረጀ ለክትፎም ሆነ ለጥሬ ስጋ ፍቅር እንደሌለው ገልጸዋል። ይሄ ቀድሞውኑ ለምግብ አይነቱ ብዙ ግድ ካለመኖር የመጣ ነው ወይስ በተለይ በጤና ሳቢያ መጠንቀቁን ከውሳኔው አካል አድርገው ነው? ሁለቱም ነው፣ ሁለቱም ነው። መልካም ነው። ይሄ ብዙ የሚወራለትን የኮለስትሮል ወይም የስብ መጠን በደም ስር ውስጥ መከማቸትና ለበረታ የጤና ጠንቅ ይልቁንም ደግሞ ለልብ ድካምና ለመሳሰሉት የማጋለጥን ሁኔታ አንዳንዴ ስትሮክ የሚባለው የአንጎል ውስጥ ደም መፍሰስ ችግሮች አድማጮች ቀረብ ባለ ስሜት የሚነጋገሩበት በጥንቃቄው የሚሳተፉበት እንደሚሆን ተስፋ አድርጋለሁ። ለዚህ ተከታታይ ውይይታችን መቋጫ ዶክተር ደረጀ ይበልጡን አጽንኦት ሰጥተን የተነጋገር ነው በተለይ ከልብ ጋር የሚገናኙ ሁኔታዎች ነውና ሳምባ መሟሸሽን ጭምር ሊያስከትል የሚችል የጤና ጠንቅ ድረስ እነኚህም የራሳቸው አሳሳቢነት ያላቸው እና የትኞቹ ምን ሲያስከትሉ ምን አብሯቸው ሲመጣ ሰዎች ከሚወስዱት ጥንቃቄና የሕክምና እርዳታ ጋር ይዛመድ ይሆነ ሐኪሙን ይጠይቁ ይቀጥላል በመጪው ሳምንት። ዶክተር ደረጀ ሳህሌን እናመሰግናለን። አሁን ወደ ተከታዩ ዝግጅት እናልፋለን። ንግድና ምጣኔ ሀብት። የኢትዮጵያ የሙዚቃ ኢንዱስትሪ ከኪነ ጥበብ ባሻገር የንግድ ስራው ብዙ የጥራትና የገበያ መጓደሎች እንዳሉበት በቅርብ የሚረዱ ሙዚቀኞች ከጥቂት ዓመታት በፊት በሲዲ የሚወጡ የጥበብ ውጤቶች ስራ ኩባንያ ማቋቋማቸው ይታወሳል። በቅርቡ አንድ ኢትዮጵያዊ ባለሀብት በዚህ መስክ ተሰማርተው ስራ ጀምረዋል። በዛሬ ንግድና ምጣኔ ሀብት ዝግጅት በአስር ሚሊዮን የሚቆጠሩ ሲዲዎችንና ዲቪዲዎችን ለገበያ የሚያቀርበውን የህትመት ንግድ ስራ በተመለከተ ፍላጎትና አቅርቦቱን እንዲሁም ጥራቱን እንገመግማለን። አዘጋጅና አቅራቢው ሄኖክ ሰማእግዜር ቴክኖሎጂው በኢትዮጵያ እየተስፋፋ ነው። ማጫወቻዎቹም በየቤቱ ቁጥራቸው እየጨመረ ሄዷል። ሙዚቀኞች፣ የፊልም አዘጋጆች እና ሌሎች የድምፅና ምስል ህትመት ሠራተኞች የገበያ ውድድር በማካሄድ ላይ ይገኛሉ። በዛሬ ንግድ እና ምጣኔ ሀብት ዝግጅት አንድ የሙዚቃ አቀነባባሪ እና ራሱ ሙዚቀኛ የሆነውን ቴዲ ማክን ጋብዣለሁኝ። የኢትዮጵያን ድምፅና ምስል ኢንዱስትሪ እድገት፣ ጥራትና የገበያ ድርሻ እንቃኛለን። እንደምናመሸ ቴዲ፣ እንደምናመሸ ነው። እንዴት ነው? እስቲ በቅድሚያ በኢትዮጵያ በተለይ በድምፅና ምስል ህትመት ረገድ እንደ ሙዚቀኛ ያሉ ፈተናዎች ምንድን ናቸው? ይህ መቼም በእውነቱ ትልቁ ያለው እንደ ችግርም ይቆጥረዋል። አንዳንዴ ምንድን ነው ችግሩ እምለው ተደራሽ መሆኑ ብቻ ሳይሆን ያ ተደራሽ ለመሆን ያው ብዙ ወጪ የሚያስወጣ ነገር አለው። አንድ ነገርም ዝም ብለህ ከመሬት ተነስተህ አይሰራም። የሚሰራበት የሚሰሩት ሰዎች፣ ውስጡ የሚካተቱ ነገሮች፣ ብዙ ነገሮች አሉ። ከዘፋኝ ጀምሮ፣ ከተናባሪ ጀምሮ፣ ከሲስተም ከ ስቱዲዮ ሁሉ ነገሮች ተደርጎ ነው የሚሰራው ይሄ ነገር። ይሄ ግን ተሰርቶ ውጪ ለአድማጩ ወይ ለሰው በሚከፋፈልበት ጊዜ ሰው ደግሞ ያንን ነገር በአግባቡ ገዝቶ ወይንም ደግሞ ተጠቅሞ በተመሳሳይ ደግሞ ያወጣበትን መልሶ እንዲህ ያለ ነው ነገሮች መነሳሳትና አበረታታች ሆነው ብዙ ነገሮችን ለመፍጠርና ለማድረግ የሚሞከረው ግን አሁን ያለው ነገር ምንድን ነው? አንድ ነገር ይወጣል። ወዲያውኑ ተከፋፍሎ ሁሉም ኤምፒ ትሪ በስልኩ ላይ እና በፍላሽ ላይ በሁሉም ያገኘውና መግዛት አንድን ነገር መግዛት ማለት ሰፖርት ወይ ደግሞ መደገፍ ማለት ነው። ያንን ነገር የማድረግ ባህሉን ነው ማጠናከር ያለብን፣ ቢኮዝ እኛ ሰው አልጎደለንም። አሁን እንግዲህ እንግዲህ ወደ መቶ ሚሊዮን እየተጠጋ ነው ኢትዮጵያ ሕዝብ እና መቶ ሚሊዮን ማለት በጣም ብዙ ነው፣ በጣም ብዙ ነው። እና ስለዚህ ላለው ሶሳይቲ ስፔሻሊ ለሚዚክ ሶሳይቲው በጣም ብዙ ነገሮችን ሊሞላለት እና ብዙ ነገሮችን ሊያደርግለት የሚችል ስለሆነ፣ ይሄ ነገር በስነስርዓቱ በደንብ ሆኖ ሁሉም ሰው ያን ነገር አውቆ እና ወገኑን አርቱን፣ ጠቅላላ ቤተሰብ የግድ መደገፍ እንዳለበት ካወቀ፣ ሁልጊዜ በትክክለኛው ካልሆነ አልገዛም፣ በፍላሽ አንቀበልም፣ ለምንድን ነው የማረዳው የማልደግፈው ብሎ በዚህ ካልተነሳሳ በስተቀር አሁን የምልላቸው ነገር ቢወጡም ባይወጡም ፋይዳ ለሙዚቃ እና ጠቅላላን አርቱ ህብረተሰብ ነገር ያለ ቴዲ፣ እዚህ ላይ ሰፊ ገበያ ነው ያለው። ወደ መቶ ሚሊዮን የሚጠጋ ህዝብ ነው። ግን በዓመት ውስጥ የሚታተሙ ሲዲዎች እና የቪሲዲዎችን ብንመለከት በአስር ሚሊዮን የሚቆጠሩ ናቸው። የገበያውን አንድ አስረኛ የሚሆን ነው። ይሄንን አትሞ ለማህበረሰቡ በስፋት ለማሰራጨት የድምፅ እና ምስል ማተሚያ ፋብሪካዎች አሁን በቅርቡ በርካታዎች ወደ ገበያው እየመጡ ነው፣ ወደ ስራ እየመጡ ነው። ይሄ የገበያ ድርሻውን የሚያሻሽል ይመስልሃል? በእርግጥ አሁን ለምሳሌ እነዚህ ካምፓኒዎች በሚቋቋሙበት ጊዜ ያው እንዳልከው በአስር ከአስር ሚሊዮን እንግዲህ ወደ ሀያ ወደ ሰላሳ እያለ ሊሄድ ይችላል። ባደገ ቁጥር ደግሞ ያው ብዙ ሰዎች ያዳርሳል ብዙ ክልል ያዳርሳል ማለት ነው። ግን አሁንም የሚናገረው ነገር ምንድን ነው ማዳረሱ ብቻ ሳይሆን ያኮ የሚዳረሰው ሰውም ያን ነገር ሲጠቀመውና ወይ ደግሞ ሲገዛው ነው እንጂ ዝም ብሎ በነጻ ቢያገኘውምን የሚያመጣው ፋይዳ ስለሌለ ለህዝብ ማስተማር ያው እንዲያውቀው ማድረግ ያለብን ነገሮች ምንድን ነው። ትልቅ ድጋፍ ለአርቱ ህብረተሰብ በየጊዜው አዳዲስ ነገሮች እያወጡ እነሱም ጥሩ አይነት ህይወትን እየመሩ ጥሩ ነገሮችን እንዲያፈልቁ የህብረተሰቡ እዚህ ላይ ተባብሮ መርዳትና መደገፍ በጣም በጣም ወሳኝ ስለሆነ ይህን ነገር መግዛት አለብኝ ብሎ ተነሳስተው የአርቱን ህብረተሰብ መደገፍ ያለበት እንግዲህ የሙዚቀኞችም እንደዚሁ ተሰባስበው የምስልና ድምፅ ማተሚያ ፋብሪካ ያቋቋሙበት ሁኔታ አለ። እንደ ሙዚቀኛ እና እንደ ሙዚቃ አቀነባባሪ እንዴት ነው የምትሰሩት? በየአካባቢው በየሰፈሩ ትንንሽ የሆኑ የድምፅና የምስል ማተሚያዎች እንዳሉ እንረዳለን። ትልልቆቹ ደግሞ አሁን እየተከፈቱ ነው ያሉት። በአጠቃላይ ስራውን እንዴት እንደምትሰሩ ግለጽልኝ። ወይም ይህም መሰለኝ በበኩሌ ጠቅላላ በሙዚቃ በተመለከተ ከድምፅ ጋር በተመለከተ ከዶኪሜንትሪ ጋር በተመለከተ ከፊልም ጋር ማለት ነው ከፊልም ጋር በተመለከተ፣ ከዛ ውጪ ደግሞ ጅንግሎች ማለት ለሬዲዮ የሚሆኑ ለማስታወቂያ የሚሆኑ ነገሮች ናቸው የሚሰራቸው አሉ ነገሮች እና እነዛን ነገሮች ያው በስቱዲዮ ውስጥ ቀርበው፣ በስቱዲዮ ውስጥ ተጠርባብረው፣ በስቱዲዮ ውስጥ ክሬት ተደርገው ወይ ደግሞ ተፈጥረው ነው መቀረጥ እና መከፋፈል የሚሄዱት የሚሄጡት ማለት ነው ግን ምንድን ነው አሁንም ቢሆን ኦፍኮርስ እነዛ ነገሮች በድሮ በፊት የነበሩ ናቸው። አሁን ለምሳሌ በየቦታው ትንንሽ ማሽኖች የያዙ የቀዱ የዛን ያሉበትን አካባቢዎች ትን የሚያደርጉበት የነበረው ሁኔታ ቀንሷል። ቢኮዝ ብዙዎቹ ህገወጥ ስለነበሩ በብዙ አይነት መንገድ ብዙ ነገሮች ተቀይረዋል። አሁን ግን ልጅትሜት ሆነው በደንብ የራሳቸውን ካምፓኒዎች አቋቁመው በሰፊው ህዝቡን ለማገልገል የተነሱ ስለሆነ ይህኛውን ደግሞ መንገድ ታይቶ የዚህን የሚያመጣውን ውጤትን ታይቶ ዲስካሽን ወይ ደግሞ ንግግር ቢጀምሩ በጣም ጥሩ። የመጨረሻ ጥያቄ፣ ቴዲ አንተ በቅድሚያ ከዩናይትድ ስቴትስ ነው ወደ ኢትዮጵያ እየተመለስክ ነው። ከኢትዮጵያ ወደ ዩናይትድ ስቴትስ፣ ከዩናይትድ ስቴትስ ወደ ኢትዮጵያ። በአጭሩ አስቀድመህ ከኢትዮጵያ ስትወጣ እና ከዩናይትድ ስቴትስ ስትመለስ እና አሁን ያለውን የሙዚቃ ስራዎችንና እና ህትመት በአጠቃላይ በሙዚቃ ኢንዱስትሪ ውስጥ ስራ ንግድ ስራ ውስጥ ምን መሻሻሎችን አይተሃል? በአጭሩ ባጭሩ ማለት እንግዲህ እኔ ከኢትዮጵያ ውስጥ ስወጣ አንድ ሙዚቃ የሚቀዳው የነበረው በቴፕ ነበረ በኖርማል ቴ ኖርማል ቴፕ በደንብ ማይክሮፎን ይሄ ዳንቴል በለበሰው ዳንቴል በለው ዳንቴል የለበሰው ግን ይሰራ ነበር። አይ በዛ ተቀ አሁን እኮ በጣም ሩቅ እንዳትሄድ ነው እኛ የመጀመሪያውን ያፍቴርን ሀገሬ ስንሰራ ዮሐንስ አይለ ኢየሱስ እናንተ ጋር የሚሰራ የነበረ ቪኦኤ ዮሐንስ አይለ ኢየሱስ ባመጣው ሬዲዮ እና ቴፕ ላዩ ላይ ባለበት ማይክሮፎን ተይዞ ነው። እማ ሀገር ሀገር ሀገር ይላል የሚለው ሲዲ የተሰራው ጠቅላላው ሲዲ የተሰራው እዚህ ሀገር። አሁን ለምሳሌ ሲዲ ይህን ጊዜ ሬኮርዲንግ ቀረ። ሬኮርዲንግ እኮ ምን ይመስላል ሲሉ ያስቀኛል። ቢካዝ በአንድ ማይክሮፎን ላይ የተቀዳ በአንድ ማይክሮፎን የተቀዳ ነገር ነው እና አሁን ምንድን ነው ያም ኢትዮጵያ ምያለን በእንደዚ አይነት ነበረ። ከኢትዮጵያ ከወጣን በኋላ ፎር ትራኮች መጡ። ማለት በአራት ወይ ቀኝና ግራ ሳይሆን በአራት አይነት መቀዳት ተጀመረ። እየቆየን ስንመጣ እንግዲህ የጥላሁንን ስንሰራ ለምሳሌ ኦሜጋ ስቱዲዮ ሼኩ እንግዲህ የመጀመሪያ ጊዜ ትልቆቹ ስቱዲዮዎች ስድስት ሰባት መቶ ብር በሰዓት በት እየተከፈለ ወደ ስንት ነው አንድ ስድስት ሰባት ወር ቁጭ ብለን የጥላሁንን ጠቅላላ አምስት ስቱዲዮች የተሰሩት በእንደዛ አይነት ፎርማት ነው። እንግዲህ ያ ማለት ትልቅ ስቱዲዮ ተገባም ማለት ነው። ከዛ እንደገና ተመልሰው ደሞ አሁን አዲስ አበባ ሲመጣ አሁን አዲስ አበባ ውስጥ ምንድ ነው ቨርቹዋል የሆኑ ስቱዲዮዎች መጡ። ቨርቹዋል ማለት አንሊሚትድ የሆነ ማለት ነው፣ በኮምፒውተር ውስጥ ነው ያለው እንደ ሀያ አራት ሲሆን አስራ ስድስት ትራክ ሳይሆን ሊሚት የሌለው ማለት ነው መቶም ትራክ ሊሆን ሁለት መቶ ሶስት መቶ ትራክ መቅዳት ይችላለ ማለት ነው ግን አሁንም ቢሆን ሁሉ ነገር ይቀዳል ሁሉ ነገር ይሻሻላል ሁሉ ነገሮች ይሰራሉ አንተ እውቀቱና የዛ ጠቅላላ ሁኔታ አርቀህ ተምረህ ከያዝከው ፈጠራው ነው ብቻ የሚያስፈልገው ሁሉ ነገር ለማድረግ የሚቀርጡት ነገሮች ግን አሁን ሁሉ ነገሮች ልክ እንደውጭ ሀገር ሁሉም አይነት ቴክኖሎጂ ኢትዮጵያ ውስጥ አለ። በጣም ነው የማመሰግነው። የሙዚቃ አቀነባባሪና ሙዚቀኛ ቴዲ ማክ ለሰጠህን ማብራሪያ አመሰግናለሁ፣ እናመሰግናለን። አሁን አንድ የፕሮግራም ማሳሰብ ያለን ለጥያቄው መልስ መሠረቱን ቶሮንቶ ካናዳ ያደረገ ኮሚዩኒቲ ብሪጅ ወይም የማኅበረሰብ ድልድይ የተባለ ስብስብ ባለፈው ሚያዝያ 14 አንድ የሕዝብ መነጋገሪያ መድረክ አስተናግዶ ነበር። የመድረኩ ዓላማ ባለፉት በርካታ ዓመታት በፖለቲካ ምክንያት በሕዝብ መካከል የተፈጠረን አለመግባባትና ጥርጣሬ ለማጥፋት ልዩነትን ለማጥበብ ነው ይላሉ የማኅበረሰብ ድልድይ መሥራቾች። በሚያዚያ 14 ውይይት ማህበረሰቡን የሚወክሉ ያሏቸውን ሁለት ምሁራንም አወያይቷል። በፊታችን አርብ ሜይ አምስት ከስብስቡ መሥራች አባላት አንዱን እንዲሁም ሁለቱን ምሁራን ለጥያቄው መልስ ዝግጅት ጋብዘናል። ጥያቄዎቻችሁን እስከ ከነገ በስተያ ሐሙስ ምሽት በ2022059942 የውስጥ መስመር 14 አኑሩልን ወይም በኢሜይል አድራሻችሁን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ላኩ። ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉም የስልክ ቁጥራችሁንና ማንነታችሁን በኢሜይል አሳውቁን። ለጥያቄው መልስ ለምሽቱ ያሉን ዝግጅቶች እነዚሁ ናቸው። ያስተናገድናችሁ ቆንጅታዬና ሰሎሞን አባተነን። ያንተን ስም ወሰድኩት። አንድ ላይ እናመሰግናለን፣ አብራችሁ ስለቆያችሁ። ደህና ደሩ። ደህና ደሩ። Thank you.